ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ባለፈው ሳምንት ላወጣችው የጉዞ ማስጠንቀቂያ የኢትዮጵያ መንግስት የሰጠውን ምላሽ ባለፈው ሰኞ ማቅረባችን ይታወሳል። ማስጠንቀቂያው የወጣው የኢትዮጵያ ሁኔታ በተረጋጋበት ጊዜ መሆኑን ያመለከተው የኢትዮጵያ መንግስት በአሁኑ ወቅት ምንም አይነት የጸጥታ ችግር እንደሌለም ጠቅሷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ በተለያዩ የዓለማችን ጉዳዮች ላይ ለጋዜጠኞች በሰጠው መግለጫ የኢትዮጵያም ጉዳይ ተነስቶ ነበር። ማብራሪያውን የሰጡት ቃል አቀባዩ ጆን ከርቢ ናቸው። ዝርዝሩን አዲሱ አበባ ያቀርበዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች በቀጠለው አለመረጋጋት ምክንያት አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን እጅግ አስፈላጊ ያልሆነ የጉዞ ውጥን ሁሉ እንዲሰርዙ የሚያሳስብ የጉዞ ማስጠንቀቂያ አውጥቶ ስለነበር ለዚያ ማስጠንቀቂያ የኢትዮጵያ መንግሥት ሲመልስ በአሁኑ ወቅት ምንም የጸጥታ ችግር እንደሌለ ማስጠንቀቂያው የኢትዮጵያን ሰላም ከማይፈልጉ የውጭ ጉዳይ መስሪያ ቤቱ ሰዎች የተሰጠ መሆኑን ገልጦ አስተባብሏል። በማክሰኞው ጋዜጣዊ መግለጫ ላይ ከተነሱት አገሮች አንዷ ኢትዮጵያ በተለይም በቅርቡ ያወጣችው የአስቸኳይ ጊዜ አዋጅን የተመለከተ ነበርና የውጭ ጉዳይ ሚኒስቴር ስለ አስቸኳይ ጊዜ አዋጁ የሰጠውን የጉዞ ማስጠንቀቂያ በተመለከተ ለቃል አቀባዩ ጥያቄ ቀርቦላቸው ነበር። የጉዞ ማስጠንቀቂያው በኢትዮጵያ መንግስት በኩል ተቀባይነት እንደሌለው መገለጡን ያመለከቱት ጠያቂ አሁን ያለውን የኢትዮጵያ ወቅታዊ ሁኔታ ዳግም መመልከት ያስፈልጋል ይላሉ ተብለው ነበረ ቃል አቀባይ ከርቢ የተጠየቁት። ጆን ከርቢ ይህን መልሰዋል። ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም። ቃል አቀባዩ ጆን ከርቢ ከዚሁ መልሳቸው ጋር አያይዘው የኢትዮጵያ መንግሥት ያወጣውን የአስቸኳይ ጊዜ አዋጅም ተመልክተዋል። ይ ንት ቨርንት ንሽን ቶራይ ንሽን ዋረንት የኢትዮጵያ መንግሥት ባወጣው የአስቸኳይ ጊዜ አዋጅ ላይ የሰጠሁትን መግለጫ ማየታችሁ ይሆናል። የኢትዮጵያ መንግሥት ያለምንም ማዘጃ ማዘዣ ሰዎችን ሲያስር፣ ኢንተርኔት መዝጋትን፣ ሕዝባዊ ስብሰባዎችን መከልከልና የሰዓት እላፊ መደንገግን ጨምሮ የመናገር ነፃነትን ለመገደብ ውሳኔ ሲያደርግ የሚያስከትለው ውጤት እንደረበሸናለ በመግለጫዬ እንደ ጠቀስኩት ይህ አዋጅ በእነዚህ ሁኔታዎች ሥራ ላይ ቢውል የሀገሪቱን ፖለቲካዊ ቀውስ ለማርገብ ተሞክሮ የከሸፈበትን ሁኔታ መልሶ የሚያመጣ ይሆናል እና ይሄ ተሻሽሎ የቀረበ የጉዞ ማስጠንቀቂያ ነው። ነገር ግን እነርሱ ካወጡት አስቸኳይ ጊዜ አዋጅ አኳያ ስናየው ይሄ የተሻለ ነው ብለን አስበናል። ይህን ደግሞ በመላው ዓለም ላሉ አገሮች ሁሉ የምናደርገው ነው። የኢትዮጵያ መንግሥት ለዚህ የአሜሪካ የጉዞ ማስጠንቀቂያ በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱንም ፀጥታ ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቶ፣ የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወገኖች የተሰጠ ነው ማለቱ ይታወሳል። አለመታደል ሆኖ አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠርና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ መረጋጋትና ሰላም ያሳሰባቸው ሰዎች ያሉም ይመስላል። ምክንያቱም የወጣውን የጉዞ ማስጠንቀቂያ የመጀመሪያ አንቀጽ ብታነቡት ኢትዮጵያ ውስጥ አሁንም አለመረጋጋት መኖሩን ያመለክታል። ነገር ግን ምንም አይነት ያልተረጋጋ ሁኔታ አይታይም የለም? የኮሚኒኬሽንስ ጉዳዩ ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ናቸው። ይህን የተናገሩት ሰላም ለመስፈኑና ሁኔታዎች ለመረጋጋታቸው መረጃው ምንድን ነው ለተባለ ጥያቄ አቶ ጌታቸው ይህን ብለዋል። መረጃ እናቀርባለን ስንል መረጃ አለን ማለታችን ነው። በአሁኑ ጊዜ በአገሪቱ ውስጥ ባለው የጸጥታ ሁኔታ ምክንያት የአሜሪካ ኤምባሲ በብዙ የአገሪቱ ክፍሎች ውስጥ የቆንስላ አገልግሎት ለመስጠት ያለው ችሎታ የተወሰነ መሆኑንም ይኸው የውጭ ጉዳይ መስሪያ ቤቱ የጉዞ ማስጠንቀቂያ አመልክቷል። መመሪያው የዩናይትድ ስቴትስንና የሌሎችም አገሮች ዲፕሎማቶች ለመንግሥት ቀድመው ሳያሳውቁና ፍቃድ ሳያገኙ ከአዲስ አበባ ከ40 ኪሎ ሜትሮች ርቀት ዘልቀው እንዳይጓዙ የሚከለክል መሆኑ የአሜሪካ ኤምባሲ ለዜጎቹ ድጋፍ ለመስጠት ያለውን አቅም በብርቱ እንደሚጎዳው መግለጫው አስረድቷል።